Okay. بس راديو لا ما هبارسة. ما هبارسة. ما هبارسة. ከሌሎች የአውስትራሊያ ግዛቶች በበለጠ በኮሮና ቫይረስ ነዋሪዎቿ የተጠቁባት ቪክቶሪያ የጣለችው የአስቸኳይ ጊዜ አዋጅ ለሁለት ሳምንት ያራዘመች ሲሆን ከቀን ወደ ቀን በቫይረሱ የተጠቁ ሰዎች ቁጥር መቀነሱ የእንቅስቃሴ ገደቦች ላይ የተጣለው ክልከላ ይነሳል የሚል ተስፋ መኖሩ እየተገለጸ ይገኛል። የኮሮና ቫይረስ መስፋፋት ምክንያቶች ከሚባሉት መካከል ርቀትን አለመጠበቅ የሚጠቀስ ሲሆን በርካቶች የሚኖሩባቸው የጋራ መኖሪያ ሕንፃዎች ነዋሪዎች ከሌሎች ጋር የሚጋሯቸው እንደ ላውንደሪ እና ሊፍቶችን እንዴት በመጠቀም ላይ ይገኛሉ። ለአንድ ሳምንት ከሚኖሩበት ሕንፃ ሳይወጡ በመኖሪያ ቤታቸው ውስጥ ስለቆዩበት ጊዜ ፀሐይ ጎይቶምና ሩታ መንግስት አብን አነጋግረናቸዋል። ስሜ ፀሐይ ጎይቶም ይልማ ይባላል። የተወለድኩት ምስራቅ አድርጌ ነው ወደ አውስትራሊያ የመጣሁት ናይንቲን ናይንቲ ኤይት ኖቬምበር ነው። የምኖረው ፍሌሚንግተን ነው። ሎክዳውን የተደረገ እለት እኔ ስራ ነበርኩ። እለቱ ቅዳሜ ነበር። ስራ ቦታ ሆኜን የሰማሁት ያው ማታ ስራዬን ጨርሼ ወደ ቤት የስመጣ፣ ግቢው በፖሊስ ሞልቶ ነበር። ፖሊሶቹ ውጪ አቁመውኝ ያው ጠየቁኝ ስለ ሁኔታው ማወቅ አለማወቄን። ከዛ በኋላ ወደ ቤት የገባው ያልታሰበ ነገር ስለሆነ ትንሽ ደንገጥ ብለን ነበር። ከዛ በኋላ ግን ትንሽ እየቆየን ስንሄድ እነሱም አንዳንድ ነገሮችን ይነግሩን ጀመር። ስለዚህ ትንሽ እየቀለለን መጣ። ለመጀመሪያው ሁለት ቀን ያው ቤተሰብ ወይም ጓደኛ የምትፈልጉት ነገር ሊያቀብላቸው ይችላል አሉን። ያው ድንገት ስለተዘጋ ከዛ በኋላ ግን ለሶስት ለአራት ቀናት ያህል ማንም እንዲመጣ አልፈልጉም፣ ከማንም ጋር እንድንገናኝ። ያው እነሱ የምንፈልገውን ነገር አመጡልን። አትክልት፣ ፍራፍሬ የመሳሰሉትን ምግቦች በቀን በቀን ያመጡልን ነበር። አንዳንድ ነገሮች ደግሞ ሌሎች የታሸጉ አንሶላ ምናምን አንተውልናል። እኛ ግን ያው በብዛት አልተጠቀምንበትም። ላውንደሪ ሩም እንኳን አንድ ሶስት ቀን እንደተጠቀምን ከዛ በኋላ ዘጉት። መጠቀም አትችሉም ብለው ለአንድ ሳምንት ከሳምንት በላይ ዘጉት። ያው ሎክዳውኑ ካለቀ በኋላም ለብዙ ጊዜ ዝግ ነበር። በኋላ ነው ቆይተው የከፈቱት። ግን በተረፈ ሌላ ያው ሊፍት ውስጥ ነው የምንገናኘው። በብዛት የሚያስፈራው ሊፍት ውስጥ ነው። ሊፍት ውስጥ ሁለት ሁለት ሰው ብቻ ሁለት ሁለት ሰው ብቻ ነው የተፈቀደው። ሁለት ሁለት ሰው እየሆን ነበር የምንጠቀሙ እና ሌላ ደግሞ በየቀኑ በቀን ቢያንስ ቢያንስ ሁለት የሶስቴ እየዞሩ ሳኒታይዝ ያደረጉት ነበረ ቢልዲንጉን በጠቅላላ ግቢውን፣ ውጭውን ያጸዳሉ። ከዛ እንደገና ኢንፎርሜሽን ዴስክ ግራውንድ ፍሎር ላይ ነበረ ሳኒታይዘር ይስጡናል። ሁሉ ነገር በቃ ያደረጉልን ነበር። ያው እንደዛ አሳለፍም ማለት ነው። መጀመሪያ ላይ ያው የሎክዳውኑ ሰሞን ያው ሎክዳውን ለምን እንደተደረገን በግልጽ ስላላወቅን በኋላ ነው እያወቅን በዜና እያየን የመጣ ነው። እንፈራ ነበረ። ለያዘውም ልታውቃት አትችልም? ግን በኋላ እየመጡ ሁላችንም ቴስት አደረጉን። የሁሉም ሰው ሪዛልት መጣ። ያው ግን ማን እንደታመመ እንዳልታመመ የምታውቀው ነገር የለም። ሁሉም የታመሙትን ቤት ውስጥ ሆነው ይረዱ ነበር። ያንን ብቻ ነው የሰማ ነው። ግን እኛ ያው ሁላችንም ጥንቃቄ እንድናደረግ ተነገረን። ማስክ እያደረግን ነው የምንወጣው። ሳኒታይዘር በየሌቭሉ ላይ ያደረጉልን፣ እሱን ተጠቀሙአሉን በቃ ላውንደሪ ደግሞ ልብስ እያሸጋቸው አምጡ እናጥብላቸዋለን አሉ። የሌላ ቦታ ወስደን ለትንሽ ጊዜ እስኪከፈት ማለት ነው። አሁን ግን ላውንደሪው ከተከፈተ በኋላ እዛ ውስጥ እየመጡ ጧጧቱ ላይ ያጸሉታል። እዛው እንጠቀማለን ማለት ነው። ሩቻ መንግስት አበባ ላለው የምንኖረው ለረጅም ጊዜ ሜልበርን ነው። ሜልበርን ውስጥ ነው ቀደም ብለው ከመጡት ሰዎች አንዷ ነኝ። በሃውሲንግ ኮሚሽን ፍላሚንግተን ነው የምኖረው። መሪያ ለሁላችንም ሾኪንግ ነው የሆነብን። እንደዚህ አይነት ትሪትመንት አልጠበቅንም። ግን ከጤና ጋር የተያያዘ ነገር ስለሆነ ለራሳችን ጥቅም ስለሆነ አክሴፕት አድርገ ነዋል። ግን ራይታችንን በሚመለከት መንገድ አንዳንድ ሰዎች ከውጭ ኢትዮጵያውያን፣ ኤርትራውያን፣ ሶማሌ ከውጭ እየተከራከሩልን ለምን እንደዚህ ይሆናል እያሉ ፖለቲሽያኖችን እስካሁን ድረስ እየተከታተሉት ነው ያሉት። ሌላው ነገር እኛ ኮቪድ ከገባ ጀምሮ በምግብ በማንኛውም ነገር ሬዲ ነበር። ምንም አይነት የጎደለ ነገር አልነበረንም ቤት ውስጥ። ግን አንዳንድ ነገር እንደ ሜዲኬሽን ምናምን ይሁን ብዙ ነገር የምታደርጋቸው ነገር ሊኖሩ ይችላሉ። እሱን እሱን መጀመሪያ እንዴት እናደርጋለን እንዴት ነው ብለን ነበረ በቴሌቪዥን ስለወጣ ምንም ስራ ቦታ ምንም ችግር አልፈጠረበትም በፖሊስ መከባባችንና እንደዚህ አይነት እርምጃ መወሰዱ አላስደሰተንም እንጂ ቤት ቁጭ ማለቱ አምስት ቀን ነው በዛን አምስት ቀን ውስጥ እያንዳንዱ ታወስ እየወረዱም ወይም ቤታቸው ድረስ እየሄዱም ምርመራ ስለሚካሄድ የነበረው ትዕግስት እየጠበቅን ነበር ተራችን ስደርስ ፖሊሶቹ በጣም ኮኦፕሬትድ የእኛን ስሜት እንዳይነካ በትዕግስት የሚናገሩ ነበሩ። እኛ እርስ በራሳችን ውስጥ ያለነው የመገናኘት ሁኔታ በቴሌፎን ነው። በአንዳንድም በመሄድም ነው። ውስጥ ለውስጥ እንገናኝ ነበርም፣ ችግር የለውም። ውጭ ከቢልዲንግ ውጭ ነው የማንወጣው እታች ድረስ ወርደን ከግቢው ከቢልዲንጉ አንወጣ እንጂ ፖሊሶችም እናናገራቸዋለን፣ እናያቸዋለን። ምንም ይህን ያህል የሚያስፈራ ነገር አልነበረም። ሚዲያዎች ደግሞ ቤታችን ድረስ በቴሌፎን በፌስ ፌስ ቴክኖሎጂ አንዳንድ ጥያቄ እየተጠየቀን እኔም ራሴ አንዳንድ የተሰማንን የተሰማኝን የኔን እየተናገር ነበረ። ኦኬ ነው መቼም አለፈ። አምስት ቀን ነው አምስት ቀን ወዲያው አለፈ። የዛ ነው የፍራይዴይ ናይት ነበረ ፍራይዴይ ናይት ወጥተን ሴሌብሬት አደረግን ማለት ነው። ታች ፖሊሶቹም ለእኛ በጣም ተደስተው ነበረ፣ እንደዛ እንትን በመሆናችን ሀፒ መሆናችን ና ውጭ ወጥተን ልጆቹ በተለይ አንዳንድ የሚያደረጉትን አክቲቪቲ ብርሃን ስላለ ሲያደረጉ ሲያዩ በጣም አዘኑ። ፖሊሶቹም ያው ከመንግስት የመጣ ትእዛዝ ስለሆነ አክብረናል እንግዲህ በዝግ ሰዓት ውስጥ ከሚፈለገው በላይ ማስክ፣ ሳኒታራይዝ ሰጥተውናል። በእያንዳንዱ ቤት ሳኒታራይዝ እና ማስክ በብዛት ነው ይመጣል ማለት ትችላለህ። እንደገናም ደግሞ ላውንደሪ ልብሳችንን እየወሰዱ አጥበው ይመልሱ ነበረ። ግን ለምሳሌ እኔ ቤቴ ማሽን አለኝ፣ ቤቴ አጥባለሁ። ሌላውም ደግሞ እንደዛው የሚያጥብ ብዙ ሰው አለ አንዳንድ ደግሞ ወይ ወንደላጤ ሊሆን ይችላል፣ ወይ ማቅም ላይኖረው ኖረው ይችላል። ብቻ በተፈንታ ነው በተለያየ ምክንያት ላውንደሪህን አጥበው እያመጡልህ ነበረ። በዛ ሳምንት ውስጥ ማለት ነው፣ የሚፈልግ ካለ ማለት ነው። ወደ አንድ ሳምንት ውስጥ አትቸገርም መቼም። ከዛ በኋላ ግን ያለውን ጥንቃቄ ኬሚካል አለ፣ ብዙ ነገር አለ። በዛ ነገር ስጠቀማለህ በዛ ነገር ስጠቀማለህ ማድረቂያውም ሀይ ነው ሂቱ። ከፈለክ ደግሞ ቤት ውስጥ ማድረቅ ትችላለህ። አንዳንድ ቦታ ላይ ዘርገት ታርገ ሂተር አለ፣ ሂተር ላይ ዘርገት ታርገ ምንም እንትን አደለም የሚያስቸግር አይደለም። ሊፍት ማለት ሁለት ሊፍት አለ። አድ ሞመንት ሁለት ሰው ብቻ ነው የሚፈቀደው። ካሜራ አለ ያየሃል። እኛም ራሳችን በጣም ሁለት ሰው ሆኗል፣ አትግቡ እንላለን ስራም ብዙ ስለሌለ ሁለት ሰው ሆኖ መጠቀም ብዙ ክራውድ አልሆነብንም። ትችትም የለም ምንም የለም ማለት ነው እና ሰኒታይዘር ደግሞ እያንዳንዱ ፍሎር ላይ ሁለት ሁለት ሰኒታይዘር ትልቅ ቦክስ አለ ለአንዱ ሳይድ እና ለዚህኛው ሳይድ የተለያየ ማለት ነው። እንደገና ከቢልዲንጉ ስር ሳኒታይዘር አለ። በየጊዜው ደግሞ ሳኒታይዘሩ እየታየ ይቀየራል። ለደቂቃ እንኳን ራን አውት አይሆንም። ቢሆንም ደግሞ የራሳችን ሳኒታይዘር የሰጡን ስላለ እንጠቀማለን። ግን በአሁኑ ሰዓት ለየትኛውም ሱቅ ሳኒታይዘር ሞልቷል፣ ማስክ ሞልቷል። ግን በቃ የሚደረገውን ጥንቃቄ እየተደረገልን ነው። እኛም ራሳችን እየተጠነቀቀን ነው። እንደገና ደግሞ አስራ ሁለት ሰዓት ሙሉ ቢልዲንጉ ይጸዳል። ሊፍቱና ፖስታ ሜሎቹ በሙሉ በየኦልሞስት ዋን አወር ዋን አወር ተደግመው ተደግመው ወይ ቱ ስሪ አወርስ ውስጥ ተደግመው ሊፍቱ ይጸዳል። አጌነ ነቄን ማለት ነው። ቀኑን ሙሉ የተለየ ኃይሎች አሉ የሚያጸዱ ቀኑን ሙሉ ከኛ ጋር ናቸው። ያጸዳሉ። መንግስት በጋራ መኖሪያ ሕንፃዎች አካባቢ ጊዜያዊ ማዕከል በመክፈት ምርመራና ሌሎች የጥንቃቄ አገልግሎቶችን በመስጠት ላይ እንደሚገኝ የምትገልጸው ሩታ በድጋፍ ሰጪ ሰራተኝነት በመስራት ላይ ስትሆን እየተከናወኑ ስለሚገኙ ግልጋሎቶች ትናገራለች። እኔ ራሴ ከኮቪድ ነርሶች አሉ። ከእነሱ ጋር ለቢልዲንጉ ማስክ፣ ሳኒታራይዝ አንዳንድ ኢንፎርሜሽን፣ ህክምና ኢንፎርሜሽን የምንሰጥ ነን። እንደ እንደነሱ ኢንፎርሜሽን ኦፊሰር ነን። እታች አለን ሁለት ሁለት ሰው ከአስር ሰዓት ጀምሮ እስከ ከጠዋት አስር ሰዓት ጀምረን ቴን ኦክሎክ አንቲል ፎር ኦክሎክ ማታ እዛ ቁጭ አለን። የሚያስፈልገውን ነገር ኤኒቲንግ በጤና ብቻ ሳይሆን በምንኛውም አይነት ችግር ካለባቸው በዚህ በሎክዳውን ኢንፎርም እንዲያደርጉን ና ስትሬት አዌይ ችግራቸውን ለመፍታት ወደሚፈልገው አካል ለማሳለፍ እዛ እየሰራን ነው ማለት ነው። እኛ ራሳችን ኮቪድ ናይንቲን ቴስት የሚደረግበት ሴንተር አለ እዛው ፍላሚንግተን ቢልዲንጉ በሙሉ ለሁለት ለሶስተኛ ጊዜ ተመርምሮ ነፃ የሆነ ነው። ምንም አይነት ሲፕተም ሲሰማው ቀጥታ ሄዶ ይመረመራል እንደ ማንኛውም ሰው እንደተደረገው ነው። አሁን ያለው ሎክዳውን ፎ ስቴጅ ፎር ስለሆነ ማንኛውም ሰው ቢሆን በእኛ መልኩ ነው እንትን የሚለው ታግዶ ያለው ማለት ነው። እዚህ ደግሞ በብዛት ስለምንኖር የተለየ ጥንቃቄ፣ የተለየ ሰርቪስ ይሰጠናል። ሴንተሩም እዚህ አጠገባችን ነው። ትንሽ ሲፕተም ሲሰማ እዛው ቢልዲንግ ውስጥ ተመራመራለህ ማለት ነው። ትንሽ ሲፕተም ከተሰማህ ራስን ማግለል ነው እንጂ ምንም የሚያስፈራ ነገር የለው። ምንም ይሄን ያህል እንደሚነገረው እነሱ የሚሉትን ቀጥታ መስማት ነው። ቴረር የለው። ምንም አይነት ምንም አይደለም። እኛም ከብዙ ሰው ጋር እየኖርን እንኳን ምንም ነገር ይሄን ያህል ያጠቃን ነገር አይደለም። ኦንሊ ቲንግ ማስክህን ታደርጋለህ፣ ሴኒታሪ ሴንተራይዝ ታደርጋለህ ታይም ቱ ታይም። ሲስተም ከተሰማ ራስን ማግለል ለምን? ሌላውን ላለማስተላለፍ። ከዛ ቴስት አርገ ቴስቱ በሁለት ቀን ይመጣል። አሁን ምንም አይነት ወረፋ የለውም። ኢቭን በአንድ ቀንም ይመጣል። ያኔ ውጤትን ከወት ራስን ማግለል ነው። እንደ ማንኛውም ጉንፋን በሽታ ነው። በሽታው በሌላው ሰው ላይ እንዳየ ነው። በአስራ አራት ቀን ውስጥ ይተውሃል። እንደውም ሶስት ቀን አራት ቀን ነው ትንሽ በርታ ብሎ የሚያልፈው በወጣት ላይ። በእድሜ ገፋ ባሉ ሰዎች ግን እና አንዳንድ በሽታ ባለባቸው ሰዎች እንደ አዝማ እንደ ሌላ ሌላ ተጨማሪ በሽታ ያለው ሰው ላይ ሊጠናበት ይችላል። ምክንያቱም የመከላከል ኃይሉ ሌስ ስለሆነ። ግን በእኛ አካባቢ ይዟቸውም የዳኑ ሰዎች በቅርብ የማውቃቸው አሉ። ቁጥሩም ይሄን ያህል ብዙ አይደለም። ፍላሚንግተን ውስጥ የተገኘው ወዲያውን የተለቀቀ ነው፣ ትንሽ ስለሆነ። ከዛ በኋላ ደግሞ በተለያየ ጊዜ ሰው እንዳልኩ ለሁለት ለሶስተኛ ጊዜ እየተመረመረ ነው። ሞር ኮንፊደንስ ሞር ጥንቃቄ እንድታረግ ይረዳሃል መመርመሩ። የለኝም ካልክ ሞር ትጠነቀቃለህ። ቢኖርብህም ምንም ቢግ ዲል አይደለም፣ ከሀይለኛ ጉንፋን አይብስም እንደነገሩን ማለት ነው። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ። فيكتوريا كان معبر السبب لمعبر السبب